የአማራ ክልል የሃይማኖት ተቋማት ጉባኤ ሰሞኑን በክልሉ በሰሜን ሸዋና ኦሮሞ ብሔረሰብ ዞን በአምልኮ ተቋማት ላይ የደረሰውን ቃጠሎና በሰላማዊ ሰዎች ላይ የደረሰውን የሕይወትና የአካል ጉዳት አውግዟል። ጉባኤው የተሰበሰበው ባህር ዳር ላይ ሲሆን መሪዎቹ ትናንትና መግለጫ ሰጥተዋል። አስቴር ምስጋናው ዝርዝሩን ይዛለች። የጉባኤው የቦርድ ሰብሳቢ መልአከ ሰላም ኤፍሬም ሙሉአለም በመግለጫው እንደተናገሩት በቤተ እምነቶችና ውድ በሆነው የሰው ልጆች ላይ የደረሰውን ጥቃት የሃይማኖት ተቋማት የሚያወግዘው እና የኢትዮጵያን ታሪክ የሚያበላሽ መጥፎ ጠባሳ ነው ነው ያሉት ሰሞኑን በኦሮሞ ብሔረሰብ ዞንና ሰሜን ሸዋ ዞን ውስጥ አንዳንድ አካባቢዎች በተነሳ ግጭት በጠፋው የሰው ህይወት እና የሃይማኖት ተቋማትም ሳይቀር መውደማቸው ክልላችንን የሃይማኖት ተቋማት ጉባኤ እጅግ ያሳዘነ መሆኑን መግለጽ እፈልጋለሁ። ህዝብ ህዝብን ጠባቂ እንጂ ገዳይ አይደለም። ሲጀመር በኢትዮጵያ ህዝብ ህዝብን ወገኑ በምድር ላይ በሚቆይበት ጊዜም ወንድሙን ወንድሙ አክብሮ ተከባብሮ ተጠባብቆ በችግሩም ጊዜ ተረዳድቶ ህዝብ ቀላል ነገር አይደለም። ከስላሴ በስተቀር ሰውን የመፍጠር አቁሞ የማስወት ህይወት የመስጠት አቅም የለውም። ሌላዋ ለዚህ ይህንን ህንፃ ማፍረስ የእግዚአብሔርንም ህግ መጣስ መሆኑን እንዲህ እንዲህ አይነት ተግባር የሚፈጽሙ ሰዎች ሊረዱ ይገባል። መልአከ ሰላም የፍሬማ አያይዘውም የሰው ልጅ ውድ ፍጡር በምድርም ሲኖር በዘር በሃይማኖትና በቀለም ተከፋፍሎ ሊጎዳዳ አይገባም ብለዋል። ምድራችን የተሰጠችው ሰው እንዲኖርባት፣ አራዊትም ሳይቀሩ በያሉበት በክብር እንዲኖሩባት የተፈጠረች ምድር ነው። አንድ ሰው የሚኖርባት አይደለም። የሰው ልጅ እስከ ዓለም ፍጻሜ ድረስ ዘር ከዘር እየተተካካ የሚኖርባት ምድር ነው። ይቺ ምድር ቅድስት ኢትዮጵያ፣ ምድረ ኢትዮጵያ ትባላለች። በዚች ኢትዮጵያ ምድር የኢትዮጵያ ህዝቦች አይደለም ሌሎችም እንግዶች መጥተው የተራቡት የሚበሉባት፣ የሚጠጡባት፣ የተራዙት የሚለብሱባት ክቡር ህዝብ ነው። ስለዚህ ይህን ሁሉ ጥሶ በብሔር ስም በቋንቋ ስም በተለያየ ምክንያቶች እየተፈጠሩ አገርህ አይደለም መኖሪያ አይደለም መባል አይገባውም። ይሄ ታሪክንም ሳይቀር ማጥፋት የኢትዮጵያ ታሪክ እንደሱ አይደለም። የጉባኤው ምክትል ሰብሳቢ ሼህ ሰኢድ መሐመድ በበኩላቸው ብሔር መሰረት አድርጎ መጠፋፋት በየትኛውም የሃይማኖት አስተምህሮ የተከለከለ ነው ብለዋል። ህዝቡ ሊያወግዘው ይገባል። የኔ ብሔር ይበልጣል የኔ ብሔር የበላይ ነው ብሎ የሚያስብ የጥፋት ኃይል ካለ ይሄ ሃይማኖትን መሰረት ስለሌለው በእስልምናችን ነቢያችን አለይሂ ሰላቱ ወሰላም ዘረኝነት ጥንብ ናትና ራቋት፣ አትቅረቧት ሲሉ በሀዲሳቸው አስተምረውናልና የዘረኝነት አስተሳሰብ ከሃይማኖታችን የሌለ በመሆኑ ህብረተሰቡ ሊያወግዘው ይገባል። በተለይ አሉሸ ሰኢድ እርስ በርስ በመተጋገዝና በመፈቃቀር የሴረኞችን ተልእኮ ማክሸፍ እንደሚገባም አክለው ገልጸዋል። ሰላማችንን በሚያናጋ፣ አብሮነታችንን በሚያፈርስ መልኩ አፍራሽ ሀይሎች አሉ። ከወር ሁለት ወር በፊት ደቡብ ጎንደር እስቲ አካባቢ ላይ ሁለት መስጊዶች ቃጠሎ ደርሷል። አሁን ደግሞ ቤተክርስቲያን የማቃጠል ስራ ተሰርቷል። እነዚህ ድርጊቶች ታላቢ የሚያደርጉት በሃይማኖት ህብረተሰቡን ለማጋጨት ያሰቡ የጥፋት ኃይሎች እንጂ አንዱን እምነት ከአንዱ እምነት ተጣልቶም አያውቅም። ተከባብሮ ተቻችሎ የኖረ ህዝብ ነው ያለን። ስለዚህ ማድረግ ያለበት ምንድን ነው? እንዲህ አይነት የመስጊድ ቃጠሎ ሲሆን፣ የቤተክርስቲያን ቃጠሎ በአጥፊዎች ሲፈጸም በሰከነ መንገድ እና ይሄ ድርጊት ለምን ታስቦ የተፈጸመ ነው በሚል በደንብ ሊያየው ይገባል እና ህብረተሰቡን አደራ የምንለው በእንዲህ አይነት የሃይማኖት ተቋማት የሚመጡብን የእኛን መጠቃቃት፣ የእኛን መጠፋፋት የሚፈልጉ ኃይሎች መሆኑን አውቆ በሰከነ መንገድ፣ ልክ ባለፈው እንደተደረገው ርብርብ መስጊድ ሲቃጠል ክርስቲያን ወንድሞቻችን ናቸው እኛ እንሰራዋለን የሚል እዚያውም ድረስ ሄደው ያጠናከሩ፣ አሁንም በዚህ ጥቃት በደረሰበት ቤተክርስቲያን ላይ እዚህ አካባቢ ያለው ሙስሊም ህብረተሰብ ተጋግዞ ይህንን ድርጊት የፈጸሙ ሰዎችን ተንኮላቸውን ማክሸፍ ይጠበቅበታል የሚል መልእክት ለማስተላለፍ ነው። የአማራ ብሔራዊ ክልል የሃይማኖት ተቋማት ጉባኤ ሰባት ቤተ እምነቶችን ያካተተ ጉባኤ ነው ነው። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።